ጀርመን እና ኢትዮጵያ በልማቱ የተለያዩ ዘርፎች አኳያ የትብብር ስምምነቶች በየጊዜያቱ መፈራረማቸው ይታወቃል። ባለፈው ጊዜ የተፈራረሙት ውሎች እንዳሉ ሆኖ አሁን ደግሞ ለሶስት ዓመታት የሚዘልቅ የአንድ ቢሊዮን ሁለት መቶ ሚሊዮን ዩሮ የእርዳታ ስምምነቱ ጸድቋል። ይህንኑ በሚመለከት በገንዘብና ኢኮኖሚ ትብብር ሚኒስትር ዴታ አቶ አድማሱ ነበበ ሰነዱን የፈረሙት ስለ ይዘቱ ለዶይቼ ቬለ የገለጹት። ከ2014 በኋላ ኮኦፕሬሽኑ አልቆ ነበረ። የፍሬምወርክ አግመንቱ አሁን ያደረግነው በጣም ጥሩ ነው። ብሩም ጥራቱም የተሻሻለበት ነው። ወደ 6.5 ቢሊዮን ብር ነው። ለሶስት ዓመት ነው። ዋና ዋና ሴክተሮች ናቸው። በትምህርት ጥራት ላይ በተለይ በዚህ በቮኬሽናልና ቲቪቲ ላይ በፉድ ሴኪሪቲ በአግሪካልቸር ላይ ኮንዘርቬሽን ባዮዳይቨርሲቲ ላይ ሆኖ እነዚህ ዋና ዋና እቅዳችን ጋር ሙሉ በሙሉ የተጣጣሙ ሙሉ በሙሉ ቅድሚያ የሚሰጣቸው ሴክተሮች በመሆናቸው አሁን ያደረግነው ትብብር በጣም ደስተኛ ነው። በቀደምት ጊዜ ሁለቱ ሀገሮች ከተፈራረሙት የልማት እርዳታ ሌላ ይህኛው በተጨማሪ እንደሆነ አያይዘው ይሄ አዲስ ነው። አዲስ ፍሬምወርክ ነው ያደረግ ነው። ከአሁን በፊት ያለው እንዳለ የሚቀጥሉ ፕሮግራሞችም ይቀጥላሉ። ይሄ ግን አዲስ ነው። ሪሶርሱም ስምምነቱም አዲስ ነው። የሶስት አመት ነው። ፕሮጀክቶችም አዲስ ናቸው። አሁን በዚህ ፍሬምወርክ አግሪመንት መሰረት እያንዳንዱ ሴክተር የሚመለከተው ፕሮግራም እየቀረጸ እያዘጋጀ እኛ ጋርም እየቀረበ ከጀርመኖች ጋር እየጸደቀ ወደ ስራ የሚገባ ነው ማለት ነው። በአብዛኛው በመንግስት ተቋማት የሚተገበር ነው። የተወሰኑት ደግሞ በአለም አቀፍ ፕሮግራም ለምሳሌ እንደ ወልድ ፉድ ፕሮግራም በኩል የሚለቀቁ ሪሶርሶች ናቸው። ግን በአብዛኛው በመንግስት በኩል የሚመጣ ሪሶርስ ነው ማለት ነው። በጀርመን መንግስት በኩል የልዑካኑ መሪ ዶክተር ስቴፋን ኦስዋልድ የመስክ ጉብኝት አከናውነው የጨበጡትን ግንዛቤ ያስረዱት ትብብሩ በጣሙን በቀስታ እየተከናወነ ይገኛል። ከጎበኘኋቸው ውስጥ የተግባረ ዕድ ስልጠናንና በግብርናው ዘርፍ የመሬትን አጠባበቅ ዘዴን በሚመለከታቸው ዘርፎች ጥሩ እየተሰራ ነው ማለት ይቻላል። ሆኖም ግን ሊሻሻሉ የሚገባቸው ስራዎች አሉ። ስለዚህም ነው ይህንን መሰል የትብብር ድጋፍ የምናደርገው። እርዳታውን በገንዘቡ አኳያ ብቻ አይደለም የምናየው፣ የገንዘቡ ጉዳይ አይደለም የምናየው፣ የሰለጠነ የሰው ኃይል ማፍራት የጀርመን የተግባር ርዕድ ስልጠና በሀገራችን አሁን የተደረሰበትን ደረጃ ነው ወደዚህ የምናስተላልፈው ። እኛ ፍላጎታችን ጠንካራ የሆነች ኢትዮጵያን ማየት ነው። በሀገሪቱ ስለ ፍትሐዊ የሀብት ተቋዳሽነትና ስለ አስተዳደራዊ ምህዳርን በሚመለከት ልዑኩ ዶክተር ስቴፋን ኦስዋልድ አያይዘው ፍትሐዊ የሀብት ክፍፍልን በሚመለከት ገና በርካታ ስራ የሚጠይቅ ነው። ባለፈው ዓመት ቻንስለራችን ጉዳዩን እንዳወሱት የተለያዩ የልሳን ወኪሎች ድምጻቸውን በፓርላማ የሚያሰሙበት መድረክ መሆን እንደሚገባው ነው። ይህ ተግባራዊ ካልሆነ የትም የምትመለከቱት አለመረጋጋት ማስከተሉን ነው። ሕጋዊ ያልሆኑ የሰልፍ ተቃወሞች በስርዓቱ ይሁን ማለት እንጂ በግጭት መሆን እንደሌለበት ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼቬለ ራዲዮ ከአዲስ አበባ